በሶማሊያ ዋና ከተማ የተከፈተው አዲሱ ማዕከል በአፍሪካ ቀንድ ያለውን የአየር ንብረት ለውጥን በተመለከተ መረጃ በማሰባሰብና በመተንተን ምርምር በማድረግ አዳዲስና የአየር ንብረት ለውጥን ለመቋቋም የሚረዱ መረጃዎችን ያቀርባል። ፎርማጆ በመባል የሚጠሩት የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ ትላንት ሐሙስ ዕለት በተካሄደው ስነ ስርዓት አዲሱን ማዕከል መርቀው የከፈቱ ሲሆን ማዕከሉ ሶማሊያ የአየር ንብረት ለውጥን እንድትዋጋ ቁልፍ የሆነ ሚና ይጫወታል ብለዋል። ማዕከሉ ቀጠናው የአየር ንብረት ለውጥ እንዲቋቋምና የተሰባሰበ መረጃን በሳይንሳዊ እውቀት ተጠቅሞ ዘላቂ የሆነ የአካባቢ ለውጥን ማስመዝገቡ ላይ አተኩሮ ይሰራል። ስልታዊ በሆነ ቅድም የማዕከሉን ቦታ የመረጥን ሲሆን ይህም ያለንን ነገር ለመለዋወጥ ይረዳናል። በቅርብ ዓመታትም ሶማሊያ በአየር ንብረት ለውጥ ምክንያት ከፍተኛ የሆነ ድርቅና እርሃብ ተጋርጦባታል። የምስራቅ አፍሪካ የበይነ መንግስታዊ ባለስልጣን ኢጋድ ዋና ጸሐፊ አቶ ወርቅነህ ገበየው እርሃብ የቀጠናውን ምጣኔ ሀብታዊ እንቅስቃሴዎች በእጅጉ ጎድቷል ይላሉ። እጅግ የከፋው የአየር ጸባይ በቀጠናው የግብርናና የቀንድ ከብት ሀብት ላይ ሰፊ የሆነ ተጽዕኖ አለው። የኢጋድ ቀጠና አምስት መቶ ሀያ ሚሊዮን ከብቶች አሉበት። እያንዳንዳችን በነፍስ ወከፍ ሁለት የቀንድ ከብት ይደርሰናል ማለት ነው። አብዛኞቹ እንስሳትም እየተራቡ ያሉት ደረቅ እና ለአደጋ በተጋለጠ ሁኔታ ከአየር ንብረት ለውጥ ጋር በመጋፈጥ ነው። በምስራቅ አፍሪካ የበይነ መንግስታት ባለስልጣን ኢጋድ የተቋቋመው ማዕከል የአየር ንብረት ለውጥ ውጤት በሆኑት ጎርፍ፣ አንበጣና ድርቅ እጅጉን በተጠቃችበት ሰዓት ላይ የተከፈተ ነው።